በቀደመው የአፍሪካ አንድነት ድርጅት ውስጥ የነበራትን አይነት የታዛቢ መቀመጫ በአፍሪቃ ህብረት ውስጥ ለማግኘት ያደረገችውን ጥረት ያለ ፍሬ መከነ ስትል እስራኤል አስታወቀች። ሞኪ ኤድዊን ኪንዲዜጋ ከኢየሩሳሌም ያጠናቀረውን ዘገባ አሉላ ከበደ። ሻሮን ባርሊ በእስራኤል የውጭ ጉዳይ ሚኒስቴር የአፍሪቃ ምጣኔ ሀብት ጉዳዮች ዲሬክተር ናቸው። በህብረቱ ውስጥ የታዛቢ መቀመጫ ማግኘት መንግስታቸው ቅድሚያ የሚሰጠው ጉዳይ መሆኑን ይናገራሉ። በቅርብ መነጋገር የሚቻልበትና በቅርበት የሚደረግ ልውውጥ አገሮቻችንን በምጣኔ ሀብቱ፣ በፖለቲካው፣ በጸጥታውም ሆነ በልማቱ ዘርፍ ተጠቃሚ የሚያደርግ ነው። ዛሬ ከበለጸጉት የዓለም ሀገሮች ተርታ የምትገኘው እስራኤል ራሷ ከጥቂት ዓመታት በፊት በመልማት ላይ የነበረች ሀገር ናት። የአፍሪቃ ህብረት እስራኤልን ቢደግፍ አህጉሪቱ ይበልጥ የምትጠቀምበት ሁኔታ በተፈጠረ ያ ማለት የእስራኤልን መንግስት ፖሊሲዎች በሙሉ መደገፍ ማለት አይደለም። በአቋም ልዩነቶቻችን ዙሪያ ልንከራከር እንችላለን። ለዚህ ሁሉ ታዲያ ይሄ የመነጋገሪያው መድረክ በሆነ እስራኤል የቀድሞ የአፍሪካ አንድነት ድርጅት በአፍሪቃ ህብረት እስከተተካበት እንደ አውሮፓውያን የዘመን አቆጣጠር ሁለት ሺ ሁለት ዓ ም ድረስ በአህጉራዊ ድርጅት ውስጥ የታዛቢ መቀመጫ ነበራት። በአፍሪካ ህብረት ያ መቀመጫ እንዳይኖራት ግን በቀድሞ የሊቢያ መሪ ሙአምር ጋዳፊ እገዳ ተደረገባት። የአፍሪካ ህብረት ህብረቱ እገዛ ባልታከለበትም አገራቸው ከአስር አፍሪካ አገሮች ጋር የጋራ ትስስር መፍጠር መቻሏን የሚናገሩት በእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት የአፍሪካ ክፍል ኃላፊ ዮራም ኤርሎን ናቸው። ይልቁንም ህብረቱ እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም ታዛቢነቱን ወይም የታዛቢነቱን መንደር መንበር ለፍልስጤም ሰጠ፣ ይላሉ ኤልሮን በቅሬታ። አንዱ ነጥብ ከአፍሪቃ ህብረት ጋር ያለንን ግንኙነት ከበርካታ የአፍሪቃ ሀገሮች ጋር በተናጠልና በጋራ ካለን መልካም ግንኙነት ጋር መሳ ለመሳ የሚቀመጥ ወይም በትይዩ የሚታይ አይደለም። በቀድሞ የአፍሪቃ አንድነት ድርጅት የታዛቢ መቀመጫ ነበረን። ይሁንና በቀድሞ የሊቢያ መሪ መሐመድ ጋዳፊ ግፊት እንዲነሳ ከተደረገ በኋላ ሊታደስ ባለመቻሉ በእርግጥ በእጅጉ የሚያሳስበን ጉዳይ ሆነ። የተለያዩ ወዳጅ አገሮች መሪዎችን እገዛ ብንጠይቅም ይኸው እስካሁን ግን ሊሳካ አልቻለም ነው ያሉት ዮራም ኤልሮን። ይህ በእንዲህ እንዳለ የአፍሪካ ህብረት በበኩሉ እንደ ተባበሩት መንግስታት ሁሉ በእስራኤል በኃይል የያዘቻቸው ያላቸውን በፍልስጤምና ሌሎች አረብ አገሮች ያሉ ይዞታዎች ዓለም አቀፍ ህጎችን ይተላለፋሉ እናም ለግጭቶች መንስኤ ይሆናሉ ሲል ስጋቱን ይፋ ማድረጉ ይታወቃል።